كيكي هولت سورة الزلزال كرانا تفسير أسكمت مالس سورة الزلزال هنا با الله سم اجيك بتام رهره بتام أزن بهنو إذا زلزلت الأرض زلزالها مدر المن قد قطعن وأخرجت الأرض أثقالها مدر شكمو جوان أجم جيزي. وقال الانسان ما لها سوم من هونج بالا جيزي يَوْمَئِذٍ تحدث أخبارها بزياك أن وري تنقر بأن ربك أوحى لها أهل لأرصاب ما صوك ومكنيات የውመይذ የስዱሩ አናሱ አሽታተን ሊዩረው አዕማለሁም በዚያ ቀን ሰዎች ስራዎቻቸውን ምንዳዋን እንዲያዩ ይደረጉ ዘንድ እንደየ ስራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ። ፈመን ያዕመል ምትቃለ ዘረት ኸይራ የራህ የምናኝ ክብደት ያክል መልካምን የሰራ ሰው ያገኘዋል። ومن يعمل مثقال ذرة شرا يره يبنى يكبدت يكلم كفون يسرى سو يغني وال ما براريا اذا زلزلت الارض زلزالها مدر بهايل من كتكت بتنكتك بتن مالتم بالتاتن سَايْكَ مدر سبات كبادن كسكاسي انزار ምድር በተንቀጠቀጠች ጊዜ ማለት ነው። ምድር ሸክሞቿን ባወጣች ጊዜ ማለትም ምድር በሆዷ ውስጥ ያለውን ሙታንን ሌላውንም ባወጣች ጊዜ፣ ወቃለል ኢንሳኑ ማ ለሃ ሰውም ምን ሆነች ባለ ጊዜ የሰው ልጅ ግራ ተጋብቶ ምድር ምን ነክቷት ነው የምትንቀጠቀጠውና የምትናወጠው ይላል። በዚያ ቀን ወሬዎቿን ትናገራለች። በዚያ ከባድ ቀን ምድር እርሷ ላይ የተደረገውን መልካምና ክፉውን ሁሉ ምድሪቱ ትዘከዝከዋለች፣ ጌታ ለእርሷ በማሳወቁ ምክንያት። ምክንያቱም አላህ ስላሳወቃትና እንድትናገርም ስላዘዛት ነው። የውመኢዝን የስዱሩ ናሱ አሽታተን ሊዩረው አዕማለሁም በዚያ ቀን ሰዎች ስራዎቻቸውን ምንዳዋን እንዲያዩ ይደረጉ ዘንድ እንደየ ሥራቸው የተለያዩ ሆነው ከመቆሚያው ስፍራ ይመለሳሉ። በዚያ ምድሪቱ በምትናወጥበት ከባድ ቀን ሰዎች በዱንያ ሳሉ የሰሩትን ሊመለከቱ ቡድን ቡድን የሆኑ ወደ መተሳሰቢያው መስክ ይወጣሉ። የብናኝ ክብደት ያክልም መልካምን የሰራ ሰው ያገኘዋል ሲል አላህ። በመሆኑም የትንሿን ትንኝ ክብደት ያህል እንኳ በጎ የሰራ ሰው ስራውን ፊት ለፊቱ ሆኖ ይመለከተዋል ማለት ነው። የብናኝ ክብደት ያክልም ክፉን የሰራ ሰው ያገኘዋል ሲል፣ በሷ ክብደት ልክ ክፉ ስራ የሰራም ሰው እንዲሁ ስራውን ፊት ለፊቱ ሆኖ ይመለከተዋል ማለት ነው።